የአዲስ አበባ ከተማ ነዋሪዎችን መልሶ ማልማት በሚል ምክንያት ማፈናቀል ከለውጡ በኋላ ቆመዋል ብለዋል ምክትል ከንቲባ አቶ ታከለ ኡማ። ከንቲባው በተለይ ከአሜሪካ ድምፅ ጋር ባደረጉት አጭር ቃለ ምልልስ አርሶ አደሩን ያቀፈች ከተማ እንገነባለን ብለዋል። መሬታቸው ለልማት ከተወሰደባቸው የአዲስ አበባ አርሶ አደሮች መካከል 22 ሺህ የሚሆኑት የኮንዶሚኒየም ዕጣ ውስጥ እንዲገቡ መደረጉንም ከንቲባው አስታውቀዋል። ዋና ከተማይቱ አዲስ አበባ ውስጥ ከ60 ሺህ በላይ አባወራ አርሶ አደሮች መኖራቸው በጥናት ተረጋግጧል ብለዋል አቶ ታከለ። ፀሐይ ዳምጠው ዝርዝሩን ይዛለች። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ከአሜሪካ ድምፅ ጋር ያደረጉት አጭር ቆይታ በተለይ ከመሬት አስተዳደር ጋር የተያያዙ ጉዳዮች የተነሱበት ነው። አስተዳደራቸው የመሬት ወረራና ሌብነትን ለማስቆም የመሬት ኦዲት ስራ መጀመሩን ምክትል ከንቲባው ገልጿል። የከተማ መሬት ወረራን ከማስቀረት አንጻር የተተኮረበት ዋነኛው ተግባር ለአርሶ አደሮች የመሬት ይዞታ ማረጋገጫ ካርታ መስጠት መሆኑን የከተማው ምክትል ከንቲባ ኢንጂነር ታከለ ኡማ ለአሜሪካ ድምጽ ገልጿል። በጣም ምገር አዲስ አበባ ላይ ክፍለ ሀገር ካለው አርሶ አደር በእጥፍ በድርም ነው የተጎዳው። አንደኛ የአርሶ አደር መሬት ካርታ የለም፣ የመጠቀሚያ ወረቀት የለውም። ስለዚህ አሁን አንዱ ያረግና ምስክፍለ ከተማ ላይ በጣም የተደራጀ የመሬት ሪፎርም ስርዓታችን አንዱ ስለሆነ የአርሶ አደሮችን መሬት መዝግበን የመጠቀሚያ ካርታ ተሰጠናቸው። መንግሥት ለልማት ሲፈልግ ግን ትክክለኛ ሕግና ስርዓትን ተከትለው ትክክለኛ ካሳ ተሰጥቷቸው የመልሶ ማልማትና የመልሶ ግንባታ ስራ ተሰጥቶ አርሶ አደሩም ልማቱን አውቁ አምኖ ወደዛ እንዲንሄድ ነው። ይሄን ከሰረን ሙሉ በሙሉ እናስቆማል የመሬት ወረራ የሚባለው እዛ አካባቢ ያለው መሀል ከተማ አለ፣ እዛም ማለት ስለዚህ አርሶ አደሩ የራሱን የመጠቀሚያ ካርተው ላይ ካለ የራሱን ማፍቱ ከባንክ መበደር ይችላል፣ ማረስ ይችላል፣ የፈለገ ነገር ማድረግ ይችላል። ማድረግ የማይችለው ግን መሸጥ ይችላል። መሸጥን እንዳይችል ግን እኛ ካርተው ላይ ርስ ገዳጥለንበት ነው የሰጠነው። እየተስተዋለ ያለው የኑሮ ውድነትን ለመቅረፍ የከተማዋን አርሶ አደሮች ያቀፈ የከተማ ግብርና ስራ ተግባራዊ እየተደረገ ነው ያሉት ምክትል ከንቲባው በመሀል ከተማ በዘመናዊ መልክ ትናንሽ የግብርና ስራዎች መጀመራቸውን አብራርቷል። ምክትል ከንቲባው አያይዞም አዲስ አበባ ውስጥ ፈታኝ የሆነው የኑሮ ውድነትን ለመቋቋም እየተከናወኑ ስላሉት ተግባራት አብራርቷል። መካከለኛና ዝቅተኛ የኑሮ ደረጃ ውስጥ ያሉ የማህበረሰብ ክፍሎች ዳቦና ዘይት በዝቅተኛ ዋጋ እንዲያገኙ ለማድረግ እየተሰሩ ያሉ ስራዎችንም ነው በምሳሌነት የጠቀሱት። በቀን ሁለት ሚሊዮን ዳቦ አምርቶ እጅግ በቅናሽ ዋጋ እንደሚያቀርብ የተገለጸውና በአገሪቱ መሪ የተመረቀው የሸገር ዳቦ ማምረቻ የገጠመው ፈተናም በጥያቄነት ተነስቷል። ፋብሪካው ቁጥሩ እየጨመረ በመጣው የአዲስ አበባ ነዋሪና የኦሮሚያ አጎራባች ከተሞች ዘንድ ከፍተኛ ተስፋ የፈጠረ ቢሆንም ምርቱን በበቂ ሁኔታ ማቅረብ አልቻለም። ቀድመው የተሰለፉ የተወሰኑ ሰዎች ብቻም ናቸው የሸገር ዳቦ ከከተማዋ እጅግ ባነሰ ዋጋ እየገዙ የሚገኙት። ከንቲባውም ታዲያ ፋብሪካው በተለያዩ ምክንያቶች በሙሉ አቅሙ ወደ ስራ አለመግባቱንም አልሸሸጉም። ስምንት የምርት መስመሮች አሉት። ስምንት ግን አሁን እያመረተ ያለው አንደኛው መስመር ብቻ በሁለት ምክንያት አንደኛው ከቱርክ ሀገር የመጣ ማሽን በጣም ኮምፒውተራይዝድ የተደረገ ማሽን ነው። ይህንን ማሽን ልግ የሲቪል ወርኩን ጀምር የማሽኑ ማስገባት ስንጀምር መጋቢት ላይ ኮሮና መጣ። ይታወቃል፣ ሀገሮች ከተሞች ድንበራቸውን ዘጉ። የሰዎች እንቅስቃሴ ሙሉ መሙሉ ተገጣ። በአጋጣሚ ማሽኑ ጅቡቲ ደርሶ ስለነበረ ከጅቡቲ ጫናቸውና አንድም የማሽን ባለቤት ሳይተክል ሳግዝን በኢንተርኔት ኦንላይን ኢትዮጵያኖች ናቸው። ይሄንን ማሽን ይገነቡ ለምድር ስምንቱ መስመር ሙሉ ፕሮዳክሽን ወደዚ ያልገባ ኮሚሽን እንዳልተደረገ ፋብሪካው እኛ ግን ያለኝ ችግር የዳቦ ችግር ስለሆነ የዘ ችግር ስለሆነ አንደኛው መስመር ብቻ እንዲያመርት አደረግን። ያቺ መስመር ብትበላሽም ኃላፊነቱን ነው ወሰደን ከሜድሮክ ኢትዮጵያ ጋር ከተርክ ኤምባሲ ጋር እየተነጋገርን ነው ያ ሰዎች ወደዚህ ገብቶ በዲሞክራሲ አድርጎ ኮሚሽን አድርጎ እንዲሰጡ። ሰሞኑን የሸገር ዳቦ ማምረቻ ገጥሞት የነበረውን የኤሌክትሪክ ኃይል መቆራረጥን ተከትሎ የአቅርቦት ችግር በከተማዋ መከሰቱ ሲነገር ቆይቷል። የከተማዋ አስተዳደር ፋብሪካው አሁን ላለው የማምረት አቅም የሚበቃውን የኤሌክትሪክ ኃይል እንዲያገኝ ማድረጉን ምክትል ካንቲባው አስረድቷል። የነዋሪዎችን ከመሀል ከተማ ማፈናቀል ጉዳይ ሌላው በምክትል ካንቲባው የተነሳ ጉዳይ ነው። የአዲስ አበባ መሀል ከተማ ነዋሪዎችና ከከተማ ዳር ላይ የሚገኙ ነዋሪዎችን በመልሶ ማልማት ምክንያት መፈናቀላቸው ለችግር መጋለጣቸው ያለፉት ዓመታት መገለጫ ነበር። በዚህ ረገድ በርካታ የከተማዋ ነዋሪ ለማህበራዊ ህይወት ትስስር እና ኢኮኖሚያዊ ችግር ሲደረግ ቆይቷል። ምክትል ካንቲባ እንዳሉት ታዲያ ይህ አካሄድ በእርሳቸው አስተዳደር የሚቀጥል አይደለም። በተለይ ከለውጡ በኋላ እኛ ልማት የምንለው ምንድን ነው? ሰውን ነው ማዕከል የሚያደርጉ ብለን እናስባለን። ማለት የሰዎችን ማህበራዊ ልማት፣ የሰዎችን ኢኮኖሚያዊ ልማት ነው ብለን ስለምናስብ መሀል ከተማ ያለውም ሰው በመልሶ ማልማት ከመሀል ከተማ ተፈናቅለው ከእድር ከእቁቡ ከማህበራዊ መስተጋብሩ መላቀቅ የለበትም አንድ ላይ መሆን ያለበት ብለን ስለምናስብ የመልሶ ማልማት መሀል ከተማ ላይ ነበሩ ትላልቅ የመንደር ግንባታዎችን አንዱ እዛ የነበሩ ነዋሪዎች የግንባታው የልማቱ አካል እንዲሆኑ ያደረገ ይሄኛው፣ በሌላ መልክ ምን አለው እዛ ያለው አርሶ አደር እንዳይፈናቀል ከዚያ ሁን ከመሀል ከተማ የተፈናቀለ ከአርሶ አደሩ ተፈናቀለ በዚህ ልማት በምንለው የለም። ምክትል ካንቲባው እንዳስታወሱት የመሀል ከተማ ነዋሪ ሲፈናቀል በከተማው ዳር ላይ ያሉ አርሶ አደሮችም ጭምር ይፈናቀሉ ነበር። በዚህ ሳቢያ የብዙሀን ሕይወት አስከፊ እንደነበርና ቤተሰባቸውን እስከ መበተን የደረሱ እንደነበርም ጠቁሟል። የእርሳቸው አስተዳደር እቅድ ግን አርሶ አደሮችንም ያቀፈች አዲስ አበባን መገንባት መሆኑን አብራርቷል። በልማት ፕሮጀክቶች ምክንያት መሬታቸውን ያጡ በሺዎች የሚቆጠሩ የአዲስ አበባ አርሶ አደሮች የኮንዶሚኒየም እጣ ውስጥ እንዲገቡ መደረጉንም በምሳሌነት ጠቅሷል። በልማት ምክንያት እስካሁን ድረስ የተፈናቀለ አርሶአደር የለም። ወደ 61 ስልሳ ሁለት ሺህ አርሶአደር የአርሶአደር ቤተሰብ ያንን የአርሶአደር ቤተሰብ እንደገና ስንፈትሽ የደረሰባቸው በልማት ስም ተፈናቅሎ ቤተሰቦቻቸው ተበትነው ካሉበት ከተሰበሰቡበት፣ ግማሾቹ ዘበኛ ሆኖ ነበር፣ ግማሾቹ ደግሞ በጣም ቆንጆ ህንፃ የተገነበበት ጎን ትንሽ ደሳሳ ጎጆዎች ነበሩ። እነዛን ሁሉን እንደገና ወደኋላ ከኢንዱስትሪ ፓርክ የተገናኘ አለ። ከሪል ስቴቶች ግንባታ ጋር ተገናኝቶ ተፈናቀለ አለ። ከኮንዶሚኒየም ጋር ተገናኝቶ የተፈናቀለ አርሶ አደር ስላለ ያንን አርሶ አደር በቅደም ተከተል በጉዳታቸው ልክ ከገነባናቸው ቤቶች በሎተሪ ሲስተም ከተላለፉ ቤቶች የከተማ አስተዳደሩ ካቢኔ ቁጭ ብሎ ነገሩ ከገመገመ በኋላ የመጀመሪያው ምዕራፍ ወደ ሀያ አንድ ሺህ አካባቢ ቤቶች ከዕጣ ውጪ ለአርሶ አደር ቤተሰቦች ከተማ አስተዳደሩ ያንን ወጪ ሸፍኖላቸው እንዲሰጣቸው የተወሰነው። እሱን ግን አንድ ጊዜ መስጠት ስለማይችል በሂደት ነው። ባንክ ውስጥ ለቆጠበው ሰው ትልቅ ነው። ትንሽ ሁሉ መሬት ስለሆነ የለቀቀውና በጊዜ ሂደት እየሰጠ እንገኛለን ማለት ነው። ኢንጂነር ታከለ አክለውም የከተማ ነዋሪ ችግር የሆነው የመኖሪያ ቤት እጥረት ለመቅረፍና የስራ አጥነትን ለመቀነስ እየተሰራ መሆኑን አስታውቋል። በከተማው የተለያዩ የልማት ፕሮጀክቶች እየተከናወኑ መሆናቸውን የገለጹት ምክትል ከንቲባው በተለይ በትምህርት፣ በትራንስፖርት፣ በውሃና በሌሎች መሰረተ ልማቶች የአዲስ አበባ አጎራባች ወረዳዎችንም አስተ ሮ ለማልማት እየተሰራ መሆኑን ገልጿል። ለአሜሪካ ድምፅ ሀይዳ ምጦ ነኝ ከአዲስ አበባ